ጥያቄ ሁለት! እነዚህን አምስቱ የድንጋጌ አይነቶችን አብራራ። መልስ፦ አንደኛ ግዴታ፣ ማለትም ዋጂብ የሚባለው አምስቱ የግዴታ ሰላቶች፣ የረመዳን ጾምና ወላጆችን ማክበር ለምሳሌነት ይጠቀሳል። ዋጂብ ወይም ግዴታ ማለት አድራጊው መልካም ምንዳ ሚያገኝበት ሲሆን፣ የተወው ደግሞ ቅጣት ይጠብቀዋል። ሁለተኛ ሙስተሐብ፣ ማለትም የሚወደድ ያልነው ከግዴታ ሰላት በኋላ የሚሰገዱ ሱናዎች፣ የሌሊት ሰላት፣ ሚስኪን ማብላት እና ሰላምታ መለዋወጥ መሰል ነገራቶችን ለምሳሌነት የሚጠቀስ ሲሆን ሱና መንዱብ እየተባሉ አንዳንዴ ይጠራሉ። ሙስተሐብ የሚባለው ቢሰሩት አጅር የሚያስገኝ ቢተውት ደግሞ የማያስቀጣ ነው። ጠቃሚ አንገብጋቢ የሆነ ማስታወሻ፣ አንድ ሙስሊም የሆነ ጉዳይ ሱና ወይም ሙስተሐብ መሆኑን ሲሰማ ተግባራዊ ለማድረግና የነቢዩን ሰለላሁ አለይህ ወሰለም ፈለግ ለመከተል መጣደፍ ነው የሚገባው። ሶስተኛ ሙሐረም ወይም የተከለከለ ለምሳሌ አልኮል መጠጣት፣ ወላጆችን ማመጽና ዝምድናን መቁረጥ ለምሳሌነት ይጠቀሳሉ። ሙሐረም ወይም ሐራም የሆነ ነገር የተወሰው ምንዳ የሚያገኝበት ሲሆን የሠራው ደግሞ ይቀጣበታል። አራተኛ መክሩህ ወይም የተጠላ ተግባር ነው። በግራ እጅ መስጠትና መቀበል፣ በሰላት ወቅት ልብስን ክርን ላይ መሰብሰብ ይመስል። መክሩህ ነገርን መተው መልካም ምንዳን ያስገኛል፣ የሠራው ሰው ግን አይቀጣም። አምስተኛ ሙባህ ወይም የተፈቀደ ነገር ነው። እሱም አፕል እንደ መብላት፣ ሻይ እንደ መጠጣት እንዲሁም ሀላል ወይም ጃኢዝ በመባልም ይጠራል። ሙባህ ስላደረጉት ምንዳ አያሰጥም፣ ስላላደረጉትም አያስቀጣም።